ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 14 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ አስተናጋጆቻችሁ ቆንጅት ታዬና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የምሽቱ ስርጭታችን ከመደበኛዎቹ መስመሮቻችን በተጨማሪ በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። ለገጣፎ አካባቢ የገነቡት ቤት በባለሥልጣናቱ የፈረሰባቸው በደል ተፈጸመብን እያሉ ነው። እንደገና ሰራው ወደዚህ ማለት ነው ከዛ በኋላ ውሃ አስገባን መብራት አስገባን መንገድ ልማት ሰራን ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያሰረሱት የክልሉ መንግስት ምላሽ ሰጥቷል በዚህ ዲዛ መሰረት በሁለት መንገድ ብቻ ነው የሚተላለፈው ዶክተር ምልከሳ ሚጠጋ የኦሮሚያ ክልል የመሬት አስተዳደርና አጠቃቀም ቢሮ ኃላፊ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። የኦሮሞ ነጻነት ግንባርና የኦሮሞ ዲሞክራሲያዊ ፓርቲ እርቀሰላም ኮሚቴ የኦነግ የቀድሞ ታጣቂዎችን ለመቀበል ተጨማሪ ሁለት ቀናት ለማስፈቀድ መጠየቁን አስታወቀ። ቁጥሩ ያልተጠናቀረ በመሆኑ እስካሁን አቀባበል የተደረገላቸውን ታጣቂዎች ከመግለጽ የተቆጠቡት የኮሚቴው ሰብሳቢ የቀድሞ አባ ገዳ በየነ ሰንበቶ ለአሜሪካ ድምፅ እንደተናገሩት እሳቸው በሚገኙበት ቄለም ወለጋ ጊዳማ ከትናንት ጀምሮ በተካሄደው አቀባበል ስነ ስርዓት እስከ ዛሬ አመሻሽ ሀምሳ ሁለት ታጣቂዎች አቀባበል ተደርጎላቸው በጊዜያዊ ማረፊያ እንዲያርፉ ተደርጓል ብለዋል። በኮሚቴው ለአቀባበል የተወሰነው የሶስት ቀናት ጊዜ ዛሬ አመሻሹን 12 ሰዓት ላይ የተጠናቀቀ በመሆኑ መንግስት ተጨማሪ ሁለት ቀናት እንዲሰጣቸው እየጠየቁ መሆኑን ገልጸው ተጨማሪ ጊዜው የሚፈቀድ ከሆነ ነገ አርብና ቅዳሜ አቀባበሉ ቀጥሎ ይካሄዳል ብለዋል። ያው ቀንም አቀባበል የተደረገላቸው የቀድሞ የኦነግ ታጣቂዎች ወደ አዲስ አበባ እንደሚሄዱ ነው አቶ በየነ የተናገሩት። በየወረዳው የተሰማሩ አባገዳዎች ሀደ ሲንቄና ምሁራን አቀባበል ለማድረግ በሚንቀሳቀሱበት ወቅት በመንግስት ታጣቂዎች ታጅበው ነው በማለት በማህበራዊ ድረገጽ ላይ የሚናፈሰው ወሬ ትክክል አይደለም ያሉት ሰብሳቢው ለሁለቱም ወገን ደህንነት ሲባል ግን የኦሮሚያ ፖሊስ በቅርበት ጥበቃ ያደርጋል ብለዋል። ከኦነግ አመራር ባገኙት መረጃ መሰረት ከአስር ሺ በላይ ታጣቂዎች እንዳሉ የተነግራቸው መሆኑን እና የኮሚቴውን ጥሪ ብሎ በየአካባቢው ባህል አቀባበል የተደረገለት ታጣቂ ቁጥር ባይጠናቀርም የጠበቁትን ያህል እንዳልሆነ የጠቀሱት የኮሚቴው ሰብሳቢ አሁንም በሚቀረው ጊዜ ውስጥ ሌሎቹም እንዲቀላቀሉ ጥሪ አቅርበዋል። ከኦነግ ምዕራብ ቀጠና አዛዥ ጃል መሮ ጋር በስልክ ለመገናኘትና ና በእርሱ ትእዛዝ ስር የሚገኙ ታጣቂዎች በሰላማዊ መንገድ ከህብረተሰቡ ጋር እንዲቀላቀሉ ለመጠየቅ ያደረጉት ጥረት አለመሳካቱንም ገልጸዋል። የአቀባበል ቀነ ገደቡ ከተጠናቀቀ በኋላ ጥሪውን ተቀብለው ወደ ጊዜያዊ ማቆያ ያልሄዱ የኦነግ ታጣቂዎች እጣ ፈንታ በባለቤቱ የሚወሰን ይሆናል ብለዋል። ቀነገደቡ ገደቡ ከተጠናቀቀ በኋላ መንግስት በአካባቢው የሕግ የበላይነትን ማስከበር እና ሰላምን ማስጠበቅ ስለሚኖርበት ኮሚቴው ከአካባቢው እንደሚወጣም ጠቁመዋል። ኮሚቴው አምቦ በተካሄደው የኦነግና ኦዴፓ እርቅ ስነ ስርዓት ላይ የአባገዳዎች ህብረትን ውሳኔ የማይቀበልና የእርቅ ስምምነቱን የማይተገብር አካል ኃላፊነቱን እንደሚወስድ ደንግጎ እንደነበረ የሚታወስ ነው። ናኮል መልካ ከመንዲ ያጠናቀረልን ዘገባ ነው። የትግራይ ክልላዊ መንግስት በሺዎች የሚቆጠሩ ታጣቂዎችን ኮረም ላይ እያሰፈረ እንደሚገኝና ዓላማውም በራያ ማንነት ጉዳይ ከአማራ ክልል ጋር ጦርነት ለማካሄድ ነው ሲል ኢሳት ምንጮቹን ጠቅሶ ትናንት አስተላለፈ የተባለውን ዘገባ የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ አስተባብለዋል። ከማንነት ጉዳይ ጋር ተያይዞ በአካባቢያችን በሕጋዊ መንገድ የቀረበ ጥያቄ የለም ቢኖርም በሕግ እንጂ በጦርነት አንፈታውም ብለዋል። ኃላፊው ሙሉጌታ ጽበሃ ከጨም ከመቀሌ ተጨማሪ ይዟል። ባለፉት ሁለት ሳምንታት ብቻ ከ37 ሺህ በላይ የሚሆኑት የትግራይ ልዩ ኃይል በኮረም መስፈሩን የኢትዮጵያ ሳትላይት ቴሌቪዥን ኢሳት ትናንት ዘግቧል። የራያ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ አቶ ደጀን ያሰፋ ዝግጅቱ ሶስት ወራት አልፎታል፣ በሳምንታት እንኳን በርካታ ኃይል ተሰማርቷል ማለታቸውን ጠቅሷል። የተደቀነው አደጋ የአማራም ሆነ የትግራይ ክልላዊ መንግስቶች ሊያስቆሙት ስለማይችል ፌዴራል መንግስት ጣልቃ እንዲገባ ጠይቀናል ብለዋል ሲል ዘግቧል ኢሳት ጉዳዩ ላይ የ የትግራይ ደቡባዊ ዞን ጸጥታ ጽህፈት ቤት ኃላፊ አቶ ሀይለ ምስጉን በስልክ ጠይቀናል። አቶ ሀይለ ምስጉን የትግራይ ህዝብና መንግስት ልማት ለማምጣትና መልካም አስተዳደር ለማስፈን እየሰራ ያለ እንጂ ለጦርነት የሚዘጋጅበት ምክንያት የለም ብለዋል። አሁንም በዚህ ትኩረት ሰጥቶ ጊዜውን ሰላምና የአካባቢውን ልማት በማረጋገጥ ተጠምዶ ያለ ህዝብና መንግስት ነው። ይሄ እንዳለ ሆነም ከአማራ ህዝብም ሆነ ከሌላ የሀገራችን ህዝብ ወደ ውጊያ የሚያስገባ የተፈጠረ አንዲት ነገርም የለም እንደዛ የሆነ ፍላጎትም አጀንዳም የለውም። ያልሆነ መሬት ላይ ይደለ አጀንዳ እየቀረጹ አልሆነ መንገድ በተሳሳተ መንገድ ለመምራት የሚደረግ የጥፋት ፕሮፓጋንዳ እንደነበረ ይታወቃል። አሁንም ይህም የነበረውን ፕሮፓጋንዳ ማንኛውም ሰው አሁን የተጠቀሰው ቦታ መሬት ላይ ወርደው ማየት እና ማረጋገጥ የሚችልበት ህብረተሰቡን ለማደናገር ሆን ተብሎ የተፈጠረ የተፈጠረ አጀንዳ ካልሆነ በስተቀር ይሄ እውነተኛ የለውም። ከማንነት ጉዳይ ጋር ተያይዞ በአካባቢያችን በህጋዊ መንገድ የቀረበ ጥያቄ የለም። ቢኖሩም እንኳን በህግ እንጂ በጦርነት አንፈተውም ሲሉም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም። ሙልጌታ እናመሰግናለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኤርትራ የውጭ ጉዳይ ሚኒስትር የተመራ የልኡካን ቡድን ዛሬ ኢትዮጵያ ገብቷል። የልኡካኑ ጉብኝት ዓላማ ስለ ሁለቱ ሀገሮች ግንኙነቶችና ስለ ክልላዊ ጉዳዮች ለመነጋገር መሆኑን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ገልጸዋል። የሁለቱ ሀገሮች ከፍተኛ የጋራ ኮሚቴ በትብብር በሀገሮቹ ትብብር እርምጃዎች ላይ ግምገማ የሚያካሂድ ውይይት አዲስ አበባ ውስጥ እያካሄዱ ነው። በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን ለኢትዮጵያ ሄራልድ ጋዜጣ በሰጡት ቃለመጠይቅ ጉዳዩ የሚመለከታቸው የሁለቱ የሁለቱ ሀገሮች አካላት የድንበር ላይ ንግድ ግንኙነታቸውን፣ የወደብ አጠቃቀም፣ ቀረጥ፣ ኢሚግሬሽንና ትራንስፖርት ግንኙነቶችን የተመለከቱ ጉዳዮችን ተቋማዊ መልክ ማስያዝ በሚያስችሉ ዝርዝር የትብብር ስምምነቶች ላይ ስፋት ያለው ውይይት ሲያካሂዱ ቆይተዋል ብለዋል። ስልሳ ሶስት አባላት ያሉት የኤርትራ ህዝባዊና ባህላዊ ቡድን ኢትዮጵያ ውስጥ እየተዘዋወረ የሁለቱን ህዝቦች ትስስር የሚያጠናክሩ የሙዚቃና የባህል ትርኢቶችን በማሳየት ላይ መሆኑንም አምባሳደር ሬድዋን ገልጸዋል። የሱዳኑ ፕሬዚደንት ኦመር ሐሰን አልበሽር ከስልጣን እንዲወርዱ በመጠየቅ ከሚካሄዱት የተቃውሞ ሰልፎች አስቀድሞ ከእስር ከአስር በላይ የተቃዋሚ ፓርቲዎች መሪዎች እንደታሰሩባቸው የሱዳን ኮንግረስ ፓርቲ የሚባለው ተቃዋሚ ቡድን ከሰሰ። ከታሰሩት መካከል የኡማ ፓርቲ ምክትል መሪ ሚርያም ሳዲቅ አልማህዲ፣ ዋና ጸሐፊዋ ሳራ ናክዳላ፣ የኮሚኒስት ፓርቲው መሪ ሞክታር አልካታብ እንደሚገኙባቸው ፓርቲው ባወጣው መግለጫ አስታውቋል። ተቃዋሚዎቹ መሪዎች መታሰራቸውን ተከትሎ ካርቱም ውስጥ የተካሄደውን ብዙ መቶ ሰዎች የተካፈሉበትን የተቃውሞ ሰልፍ ፖሊስ በአስለቃሽ ጋዝ መበተኑ በመግለጫው ተመልክቷል። ከየካቲት ስምንት ጀምሮ በአንድ መቶ ስልሳ ስምንት ከተሞች ተሳታፊነት ሲከበር የነበረው የከተሞች ፎረም ዛሬ ተጠናቀ ታውቋል። በውድድሩ ማጠቃለያ ላይ የከተማ ልማት ምሰሶዎች በሚባሉት አስር መስፈርቶች ከተሞቻቸውን በተሻለ ሁኔታ አስተዋውቀዋል የተባሉ ከተሞች ተመርጠው ተሸልመዋል። በዘንድሮ ስምንተኛው የከተሞች ፎረም በ2009 ጎንደር ላይ በነበረው አከባበር የበዓሉ ድምቀት የነበሩትን መቀሌና ውቅሮን ጨምሮ በርካታ የትግራይ ክልሎች ክልል ከተሞች አልተሳተፉም። ከሁለት ዓመት በኋላ በ2013 የሚከበረውን የከተሞች ፎረም ለማስተናገድ ከተወዳደሩት 12 ከተሞች መካከል የቤንሻንጉል ጉሙዟ አሶሳ እነ ጅማን ሁሉ በልጣ ተመርጣለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን ለሀገራቸው ፓርላማ ትናንት ባደረጉት ንግግር ዋሽንግተን የመካከለኛ ርቀት ኒውክሌር መሳሪያ አውሮፓ ምድር ላይ ለመትከል ከወሰነች መንግስታቸው ለምዕራቡ ዓለም በተለይ ደግሞ ለዩናይትድ ስቴትስ ተገቢ ምላሽ እንደሚሰጥ ዝተዋል። የሩሲያው መሪ በዚሁ ዓመታዊ ንግግራቸው በሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ አባል ሀገሮች ላይ ዛቻና ነቀፌታ ካሰሙ በኋላ ሀገራቸው ግጭት ውስጥ መግባት እንደማትፈልግ ግን ገልጸዋል። ዩናይትድ ስቴትስ የሞስኮውን ስጋት አክብዳ የማትመለከት ከሆነ ግን ሀገራቸው በምዕራቡ ዓለም ያሉትን ውሳኔ ሰጪ ማዕከሎችን ኢላማ ታደርጋለች ብለዋል። ኔቶ በበኩሉ ለሩሲያዊው መሪ ንግግር ምላሽ ሲሰጥ እንዲህ አይነቱ ዛቻ ተቀባይነት አይኖረውም ማለቱን ሪፖርተራችን ኢገር ሲሃንካ ባጠናቀረው ዘገባ አመልክቷል። አዳነች ፍስሃ እየታቀርበዋለች ዝርዝሩን። የሩሲያው መሪ ቭላዲሚር ፑቲን ዩናይትድ ስቴትስ ከሩሲያ ጋር ከነበራት የመካከለኛው ርቀት የኒክሌር ኃይል ውል መውጣቷን አጥብቀው ነቅፈዋል። ፑቲን አያይዘውም የአሜሪካው አስተዳደር አውሮፓ ላይ የመካከለኛ ርቀት ሚሳይሎችን እንዳይተክል አስጠንቅቀዋል። የመካከለኛው ርቀት የኒክሌር ኃይሎች ውል ዋና መሰረት እያንዳንዱ ወገን የመካከለኛው ርቀት ሚሳይሎችንና ማምጠቂያዎቻቸውን ማፍረስ የሚል ሆነ ሳለ ዩናይትድ ስቴትስ ሆን ብላ ችላ ብለዋለች ሲሉ ፑቲን ነቅፈዋል። ቭላዲሚር ፑቲን በሀገሪቱ ሁለት የምክር ቤት ክፍሎች ፊት ቀርበው ባሰሙት ዓመታዊ ንግግር ሩሲያ ኢላማ የምታደርገው የዩናይትድ ስቴትስን መሳሪያ የሚያስተናግዱትን ሀገሮች ብቻ ሳይሆን አሜሪካንም ጭምር ነው ብለዋል። ሩሲያ በእኛ ላይ አደጋ ሊያደርሱ የሚችሉ መሳሪያዎች በተተከሉባቸው ሀገሮች ላይ ብቻ ሳይሆን መሳሪያዎቹ በእኛ ላይ እንዲውሉ ውሳኔ በሚሰጥባቸው ቦታዎችም ያነጣጠሩ መሳሪያዎችን ለመፍጠርና ለመትከል ትገደዳለች። ዩናይትድ ስቴትስና የኔቶ አጋር ሀገሮች ሩሲያ በቀዝቃዛው ጦርነት ወቅት የተደረገውን ስምምነት እየጣሰች ነው በማለት ለአምስት ዓመታት ያህል ሲከሱ ከቆዩ በኋላ የትራምፕ አስተዳደር ከሶስት ሳምንታት በፊት ገደማ ውሉን አቋርጧል። ሩሲያ የዩናይትድ ስቴትስን የጸጥታ ደህንነት አደጋ ላይ ጥላለች። ሩሲያ ዓይን ባወጣ መልኩ እየጣሰችው እኛ የውሉ ታሳሪ ልንሆን አንችልም። ዩናይትድ ስቴትስ አይኤንኤፍ በሚል ህጽሮት ከሚታወቀው ውል እንደ አውሮፓ አቆጣጠር በመጪው ነሐሴ ሁለት ቀን ከመቆራረጧ በፊት ሞስኮ ሙሉ በሙሉ እንድታከብረው የስድስት ወራት ጊዜ ሰጥታለች። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ1240 ኪሎሄርዝ፣ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ የካቲት 14 2011 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ኤምባሲ በወዲያኛው ሳምንት ማብቂያ ላይ በአዲስ ቴክኖሎጂ የተደራጀ ፈጣን የውክልና አሰጣጥ አገልግሎት ጀምረዋል። ይህን ነገር ስትጀምር ኢትዮጵያ በዓለም ላይ በሀያ አራት ሰዓት ውስጥ ፕሮሰስ እያረገች ያለች አገር አንደኛ ናት። እዚህ አሜሪካም አንድ አስር ቀን ይፈጃል። ዩሮፕም እንደዛው ነው። ስለዚህ ኢትዮጵያ ይህን ነገር ሊድ እያረገች ያለች ቴክኖሎጂውን የፈጠረው ቪዲቸር ኩባንያ መስራችና መሪ አቶ ኬብሮን ደጀኔን ነው የሰማችሁት። ይዘናቸዋል አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ከአዲስ አበባ ወጣ ብሎ ኦሮሚያ ክልል ውስጥ በሚገኘው ለገጣፎ አካባቢ ከአርሶ አደር መሬት ገዝተው የገነቡት ቤት ህገወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ሲሉ ነዋሪዎች እየገለጹ ናቸው የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ ደግሞ ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ብለዋል ለቪኦኤ የክልሉ መንግሥት ለገጣፎ ብቻ ሳይሆን በመላ ኦሮሚያ በህገ ወጥ መንገድ ተሠርተዋል የሚላቸውን ግንባታዎች በሙሉ የማፍረስ እርምጃ እየወሰደ መሆኑንና እንደሚቀጥልም ተናግረዋል የዚህ ዘገባ ዝርዝር እየተጠናቀረ ይገኛል። እሱ እስከሚደርሰን ወደ ተከታዩ የመጽሔት ርዕስ እናልፋለን። ከ50 ኪሎ ሜትር በላይ ርዝመት ያለውና 29 ቢሊዮን ብር ወጪ የሚደረግበት የአዲስ አበባ የወንዝ ዳርቻ ፕሮጀክት ዛሬ ይፋ ተደርጓል። የከተማይቱን ገጽታ በከፍተኛ ሁኔታ እንደሚቀይር የተገለጸውን ፕሮጀክት ይፋ እንደሚያደርጉ የተጠበቁት ጠቅላይ ሚኒስትር አብይ አህመድ በሥነ ሥርዓቱ ላይ ሳይገኙ ቀርተዋል። እርሳቸውን በመወከል ጭምር ፕሮጀክቱን ያስጀመሩት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ጠቅላይ ሚኒስትሩ ያልተገኙት በአስቸኳይ ስራ ስለተያያዙ ነው ብለዋል። እስክንድር ፍሬው ተጨማሪ አለው። የአዲስ አበባ የወንዝ ዳርቻ ፕሮጀክት ከተማዋን አቋርጠው በሚያልፉ ሁለት ታላላቅ ወንዞች ላይ ያተኮረ መሆኑ በዛሬው ስነ ስርዓት ላይ ተገልጿል። ከእንጦጦ ተራራ ተነስተው ስማቸውን እየቀያየሩ እስከ አቃቂ ወንዝ ድረስ የሚዘረጉት እነዚህ ወንዞች ደግሞ በአጠቃላይ ከ50 ኪሎ ሜትር በላይ እንደሚሸፍኑ ተጠቁሟል። እነዚህ ወንዞች አቋርጠው የሚጓዙባቸው ህዝብ በብዛት የሚኖርባቸው አካባቢዎች የሚታወቁት ግን ንጹሕ መዋያ፣ ተመራጭ መኖሪያ ሲሆኑ አይደለም። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተወጠነው ፕሮጀክት ሊቀይር የተዘጋጀውም ይህንን ገጽታ ነው። ያስፈልጋል የተባለው 29 ቢሊዮን ብር በራሱ የፕሮጀክቱን ስፋት የተሰጠውን ትኩረት ያሳያል። ለጊዜው የተወሰነው የፕሮጀክቱ ክፍል መጀመሩን የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በሥነ ስርዓቱ ላይ ተናግረዋል። ከኢንጦጦ ተራራ ተነስተው የፒያሳን ወንዝን አካለው እስከ ብሔራዊ ቤተ መንግስት የሚዘልቅ በውጭ ጉዳይ በኩል እስከ ብሔራዊ ቤተ መንግስት ጋራዥ የሚያርፍ እንደ ማሳያ ፕሮጀክት በኢትዮጵያ አቆጣጠር ዛሬ የምናስጀምረው፣ በአጠቃላይ የካፒታል ፕሮጀክቱ 25 ቢሊዮን የሆነ በከተማ አስተዳደራችን ፕሮጀክት በከተማ አስተዳደራችን ካዝና የሚሸፈን ቢሆንም በቀጣይ 12 ኪሎ ሜትሮች እና ከዛ በላይ በክቡር ጠቅላይ ሚኒስትር አስተባባሪነት የምናስቀጥላቸው ይሆናል። ይህ ፕሮጀክት ለከተማችን ከታሰቡት ጥቂት ፕሮጀክቶች አንደኛው ሲሆን ባለፉት ሳምንታት ያስጀመር ነው የለገሃር ፕሮጀክት የመንደር ግንባታም ሌላ ፕሮጀክት ነው። ምክትል ከንቲባ ታከለ ኡማ ፕሮጀክቱን ያስጀመሩት ጠቅላይ ሚኒስትር አብይ አህመድን በመወከል ጭምር ነው። የፕሮጀክቱን ሀሳብ ያመነጩትና አስፈላጊውን ገንዘብም እንደሚያሰባስቡ የተገለጸው ጠቅላይ ሚኒስትር አብይ አህመድ እንደማይገኙ ይፋ የተደረገው በስተ መጨረሻ ነው። ምክትል ከንቲባ ታከለ ኡማ ለዚህ ምክንያት ያሉትን ጠቁመዋል። ዛሬ ጠቅላይ ሚኒስትራችን በአስቸኳይ ስራ ስለተያዙ ባይመጡም እሳቸውን ወክዬ በአንድ በኩል፣ በሁለተኛ በኩል ደግሞ እንደ ከተማ አስተዳደር የኛውን ፕሮጀክት ሳስጀምር ትልቅ ኩራትና ክብር ይሰማኛል። ጠቅላይ ሚኒስትሩ በዚህ ግዙፍ ፕሮጀክት ማስጀመሪያ ስነ ስርዓት ላይ እንዳይገኙ ያደረጋቸው አስቸኳይ ስራ ምን እንደሆነ የወጣ መረጃ የለም። በእሳቸው ሀሳብ አመንጭነት የተጀመረው የወንዞችና ወንዝ ዳርቻ የከተማ መናፈሻ ፕሮጀክት ግን የአዲስ አበባን ገጽታ በከፍተኛ ሁኔታ እንደሚቀይር ታምኖበታል። የተለያዩ ባለሙያዎችም በኮሚቴ አባልነት እየተሳተፉበት ነው። በአዲስ አበባና በሌሎችም ከተሞች የጽዳት ጉዳይ ላይ በርካታ ስራዎችን የሰራው ታዋቂው የኪነ ጥበብ ባለሙያ ጋሻ በራ ሞላ ወይም ስለሺ ደምሴ ከእነዚህ አንዱ ነው። ፕሮጀክቱ እንደሱ ካሉ ባለሙያዎች የመጡ ሀሳቦችም ከግምት የገቡበት እንደሆነ ይናገራል። ይህም ቦታ እንዲያውም በስፋት እንደዚህ ሊደረግ ሀሳቡ ያመጣሁት ኔ ነኝ። ይሄ ፊት በር ይባላል። አጼው ዋናው በር ላቸው ፊት በር ይባላል። ዋናው በር ላይ ሆነው ነዋሪው የአዲስ አበባ ነዋሪ እዚህ ነበር የሚኖረው ይህ አካባቢ ይሄ ሰራተኛ ሰፈር ይዘት እስከዚህ እስከታች ድረስ እስከ ኢትዮጵያ ቴሌቪዥን ይዘ ይሄ በሙሉ ቀጥቃጩ፣ አንጥረኛው፣ ፈረሰኛው፣ ወታደሩ፣ ሲቪል ማህበረሰቡ በሙሉ እዚህ ነበር የሚኖረው እና አጼው ስትል ማንን ነው? አጼ እና እዛ ጋር ቆሞ ነበረ አዋጅ የሚናገሩት ህዝቡ ጋር የሚገናኙት እና ፊት በር የተባለው ፊት ለፊት ስለሆነ ህዝቡም ፊቱን ወደዛ ዙር አልሳቸው ማዞረ ህዝቡን የሚያውበት ነበር እና ይሄንን ታሪክ እኔ ቀደም ብዬ ስለማውቀው ይሄ ቦታ እንደዚህ ቢሆን የሚልም ሀሳብ መጣ እንጂ የወንዝ ዳርቻዋን ብቻ ያካተተ ነበር ታስቦ የነበረው ነበርና፣ መጨረሻ ላይ ጠቅላይ ሚኒስትሩም በዚህ በሀሳቡ ታመነበት። እንዲያውም ሰፋ ተብሎ ተደርጎ ከዚህ ይዞ ሶስት አራት ቦታ ነው የሸራተን የላይኛው፣ ይሄ መሀለኛው በሰራተኛ ሰፈር ታች፣ አሁን ደግሞ ከቤተ መንግስቱ ጋራሽ ጀርባ ያለው ሁሉ ቦታ ብዙ ሄክታር ቦታ ነው። ያ ሁሉ የወንዝ ዳርቻው ፕሮጀክት ሆነው እንትን ያለው እና ስድስት ኪሎ ሜትር የሚሸፍን ነው ጠ እና በጣም በጣም ሰፊ የሆነ ቦታ ነው። የስፖርት መዝናኛዎች፣ የህጻናት መጫወቻዎች፣ አምፊቴ ለቲያትሮች ለሙዚቃ ለተለያዩ አይነት ተግባሮት የሚውሉ ስራዎች ነው የሚሰሩባቸው። ያው እንግዲህ ቫርኔሮ ነው እንትኑን ያሸነፈው። እነሱ ደግሞ በይበልጥሩ ስራ ይሰራሉ ተብሎ ነው የሚታመንበት። የዚህ የወንዝ ዳርቻ ፕሮጀክት ስራ ከወዲሁ መጀመሩን ጨረታውን ያሸነፈው የቫርኔሮ ኩባንያ ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ሲዳማ የክልልነት ለሲዳማ የክልልነት ጥያቄ ምላሽ ሳይሰጥ መቆየቱንና የውሳኔ ሕዝብ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ ዛሬ በሐዋሳ ከተማ ተካሂዷል። የሲዳማ በክልል የመደራጀትና ራስን በራስ የማስተዳደር ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በሕገ መንግስት ብቻ እንዲፈታ በሰልፉ ተጠይቋል። በሰልፉ ከሐዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ሰዎች የተሳተፉበት ሲሆን በሀገሪቱ ታይቷል ያሉትን ለውጥም እንደሚደግፉ ተናግረዋል። በሲዳማ ቀጣላ ባህላዊ ስርዓት የተካሄደው ሰልፍ በሰላማዊ መንገድ መጠናቀቁን ጠቅሶ ዮናታን ዘብዲዎስ ተጨማሪ ዘገባ ከሐዋሳ አስተላልፎልናል። የሰልፉ አዘጋጅ ኮሚቴ አስተባባሪ አክቲቪስት ወጣት ታሪኩ ለማ ሰልፍ እንዳናደርግ ክልክል አልተጣለብንም፣ ሰብአውና ዲሞክራሲያዊ መብታችን አልተቀማንም ብሏል። በኃይል የህዝብ ድምፅ የማፈና አልፎ ተርፎም ህይወት በማጥፋት ዝም የማሰኘት ተግባር አልተፈጸመም። ይህ ታዲያም አሁን በኢትዮጵያ ያለው የለውጥ ውጤት ነው ብሏል። ይሁን እንጂ ለውጡ ዘለቂታዊ የሚሆነው ለዘመናት የቆየውን የስዳማ ህዝብ ጥያቄ ሲመለስ መሆኑን ተናግሯል። የስዳማ በክልል የመደራጀት ጥያቄ በዞንና በክልል ምክር ቤት እውቅና አግኝቶ ምርጫ ቦርድ ህዝበ ውሳኔ እንዲያስፈጽም ደብዳቤ የተላከ ቢሆንም ዘግይቷል ብሏል። የስዳማ ጥያቄ እንዳይመለስ የሚያደርጉ አካላት መኖራቸውን የተናገረው ታሪኩ ከጸብ አጫሪነት ተልዕኳቸው እንዲቆጠቡ ጠይቀው እጀቶች ወይም የስዳማ ወጣቶች ይህንን የማያደርጉ ከሆነ

ተመስለን እናንተ በላይ እማኝ የለም። ለሐዋሳ መቅመጥና በሁሉም ተመራጭ ከተማ መሆን ከተማዋ ካላት ተፈጥሯዊና ስትራቴጂካዊ አቀማመጥ በተለየ የሲዳማ ሕዝብ እንግዳ ተቀባይነት ምን ያህል ቦታ እንደነበረው ለእናንተው ግልጽ ነው። የሰልፉ የሚዲያና የኮሚኒኬሽን አስተባባሪ ወጣት ሳሙኤል ብላይኔ የሰልፉ ዋና ዓላማ የሲዳማ ሕዝብ ለዘመናት ሲጠይቀው የቆየውን ራስን በራስ ማስተዳደርና በክልል የመደራጀት ህገ መንግስታዊ መብት ምላሽ እንዲያገኝ ግፊት ማድረግ እንደሆነ ተናግሯል። በመሆኑም የሲዳማ ክልልነት ጥያቄ ምላሽ ሳይሰጥ መቆየቱና ህዝበ ውሳኔ ቀን አለመገለጹን የሚቃወም ሰላማዊ ሰልፍ በሰላማዊ መንገድ አድርገናል ነው ያለው። በዚህ ሰልፍም የተለያዩ የሲዳማ ተወላጆች የዋሳና ነዋሪዎች ተሳታፊ ሆነዋሉ። ከህፃናት እስከ አዋቂዎች ድረስ ዛሬ በሲዳማ ሎጥ በሚባል አካባቢ መለሻ ዛኑ ሰልፉ ከዚህ በፊት ማሳት በዘጠና አራት አመተ ምህረት ተመሳሳይ ጥያቄ አንግቦ የወደቁ ወንድሞቻችን ሰማዕታት፣ እነሱን ለማሰብ ከዛ ነው መነሻ ያደረገውና አሁን በሰላማዊ መልኩ ሰልፉ ያ እንደምታውቀው ወደ ሀዋሳ ኢንተርናሽናል ስታዲየም ሰዎች እየገቡ ነው ያሉትና ፍጹም ሰላማዊ ነበረ። የሰልፉ ተሳታፊና የእጀቱ አባል ዶክተር ማተ መንገሻ የስዳማ በክልል መደራጀት ጥያቄ በፖለቲካ ጣልቃ ገብነት ሳይሆን በህገ መንግስቱ ብቻ እንዲመለስ ጠይቋል። የሪፈረንደም ብቻን እንዲነገረን እንፈልጋለን። ይህም ህገ መንግስት አቤት ሂደት ነው። ይህን አስመልክተን ነው እንግዲህ ቀኑ ሳይቆረጥ በመቆየቱ ነው ሰልፈ ሌላኛው እንግዲህ ሰልፍ የተዘጋጀው በአሁኑ ጊዜ አቃፊ ፌዴራላዊ ስርዓት አለን ብለን የምናስበው ይህንን ፌዴራላዊ ስርዓትን ደግፈን አሁን ባለው የመንግስታዊ ጥያቄያችን ለማስኬድ ይህንን ታሳቢ ያደርጋል። ሌላኛው እንግዲህ በአሁኑ ጊዜ ጥያቄያችን እያዘገየ አለው ብለን የምናስበው ደደን ነው። ይሄ ደደን እኛን አይወክለንም የሰልፉ ተሳታፊ ፍረው ገረመ በበኩሉ የከተማው አሳደር እውቅና ሰጥቶ ሰልፍ መውጣታቸውን ተናግሮ ሰልፍ እንድንወጣ ያስገደደን የክልሉና የፌዴራል መንግስት ጥያቄያችን በተመለከተ ዝምታ መምረጡ ነው ብሏል የስዳማ ክልል ጥያቄ ተከትሎ የሚሰጠው ሌላ ትርጉም አግባብና ተገቢ ማለመሆኑን ገልጿል በሌሎች የክልሉ ብሔር ብሔረሰቦችም ላይ ጉዳት አያስከትልም ስል ተደምጧል ሰልፉ በስዳማ ቄጠላ ባህላዊ ስርዓት የተደረገ ሲሆን አባቶችም በቄጠላ ስርዓት በሚያሰሙት ቅራኔ ዜማ ንጉስ ቃል ገብቷል መንግስት መንግስት ማለታቸውን ነው። አባቶቹ ንጉስ ደግሞ አይዋሽም ስሉ ተደምጧል። ህገ መንግስቱን ተከትሎ ለጥያቄያችንም መንግስት ምላሽ ስጥ ብለዋል። የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ስኳራ ሹዳ በክልል ለመደራጀት ፍላጎት በህገ መንግስቱ መሰረት በተደጋጋሚ ጊዜ የተጠየቀ ጥያቄ ቢሆንም በተለያዩ ስልቶች በተለያዩ ወቅት ተቀልብሶ ነው ያሉትም ቁልነትና ፍታውነት በሁሉም ኢትዮጵያውያን ዘንድ ማረጋገጥ እንደሚያስፈልግ ተናግረው፣ ፌደራላዊ ስርዓት ማራመድ አህዳዊ መንግስት መቃወምን እንጂ ለብሔራዊ መግባባት እንቅፋት መሆንን አያመለክትም ብሏል። እውነተኛና ትክክለኛ ትግል ግን አሸናፊ መሆኑን ሁሉም ህዝብ መገንዘብ አለበት ብሏል። ትግል የምደረገው ግንኙነት ለመጠበቅ ወይንም ስታቲስኮ በሚጠብቁና ለለውጥ በሚፋለሙ ኃይሎች መካከል በመሆኑ ውጤቱ የሚዘገይ ቢሆን እንኳን ለውጥ አሸናፊ እንደሚሆንና ፈጽሞ ማስቆም እንደማይቻል ገነዘበው ይገባ። የሲዳማ የብሔር ማንነትና የራስ እድል በራስ የሚወሰድ ዕድል መብት የተጎናጸፈው ዛሬ ሳይሆን ምላው ኢትዮጵያውያን በደማቸውና በጥንታቸው ተፈተው ከብሔረሰቦች እስር ቤት ተፈተው በሜዳቸውና በአደባባያቸው የምችሩትን ጨዋታቸውን መጫወት የጀመሩ ቀን 1987 ዓመተ ምህረት የኢፌድሪ ሕገ መንግስት የጸደቀ እለት ነው። በዚህ አጋጣሚ የጸጥታ ችግር እንዳይፈጠር የከተማዋን ሰላምና ደህንነት ለማስጠበቅ መንግስት ሙሉ ኃላፊነት ወስዶ ሰልፉ ያለ እንከን ተካሂዷል። ከዚህ በቀደም ተመሳሳይ ጥያቄ ሲጠይቁ የነበሩ የሰዳማ ልጆች ተሰውቶበታል ከሚሉበት ከ ለውቅ አካባቢ ከጠዋቱ አንድ ሰዓት መነሻ በማድረግ ወደ ሐዋሳ ለመቀም ስታዲየም በማቅናት ሰልፉ ልክ እኩለ ቀን ሲሆን ሰላማዊ በሆነ መንገድ ተጠናቋል። ከጸጥታው ኃይል በተጨማሪም ወጣቶች ሰልፉ ያለ ጸጥታ ችግር እንዲጠናቀቅ ከፍተኛ አስተዋጽኦ አበርክቷል። በሰልፉ ከአዋሳ ከተማና በሲዳማ ዞን ከሚገኙ ሁሉም ወረዳዎች የመጡ በርካታ ሕዝብ የተሳተፈ ሲሆን በአገሪቱ ታይቷል ያሉትን ለውጥ እንደሚደግፉ የሚገልጹ ሕገ መንግስት እንዲከበር የሚጠይቁና የህዝበ ውሳኔ ቀን ይገለጽ፣ በፌዴራሊዝም ስርዓት ድርድር አይኖረንም የሚሉና ሌሎች መፈክሮች ተደምጠዋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። አመሰግናለሁ፣ ዮናታን ለዘገባው። የተከበራችሁ አድማጮች ይህንን የረቡዕ የሐሙስ የካቲት 14 2011 ዓ ም ምሽት ስርጭታችንን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በዕለቱ አብይ ርዕስነት የተያዘው ከአዲስ አበባ ወጣ ብሎ ኦሮሚያ ክልል ውስጥ በሚገኘው ለገጣፎ አካባቢ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ሕገወጥ ነው በሚል እንዲፈርስ መደረጉ በአደባባይ እየተፈጸመብን በደል ነው ሲሉ ነዋሪዎች ያሰሙትን አቤቱታ የሚመለከተው ዘገባ ተጠናቅሮ ደርሶናል። የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮም ምላሽ ሰጥቷል። ዘገባውን ያጠናቀረችው ጽዮን ግርማ ዝግጅቷን ጨርሳ ስቱዲዮ አብራኝ ትገኛለች። ጽዮን፣ ያንቺ ነው አየሩ። በለገጣፎ መኖሪያ ቤት እንደፈረሰባቸው በስልክ ለአሜሪካ ድምጽ የተናገሩ ነዋሪዎች በአካባቢው መሬቱን ከአርሶ አደሮች ላይ ገዝተው በተለያየ ዋጋ ከትንሽ እስከ ትልቅ ቤት መገንባታቸውን ይናገራሉ። መሬቱን ሲገዙ አርሶ አደሮቹ የአፈር ግብር መክፈላቸውን የሚያሳይ ሰነድ መመልከታቸውን ይገልጻሉ። ከዛም በኋላ ግብር መክፈላቸውን፣ መብራትና ውሃ በህጋዊ መንገድ ማስገባታቸውንም ይናገራሉ። ይህ ሲሆን መሐንዲሶች መጥተው ቦታውን አይተው ማረጋገጫ ሲሰጥ የሚፈጸመው መሆኑንም ይገልጻሉ። በአካባቢያቸውም የልማት ማህበር አቋቁመው መንገድ ጭምር ማሰራታቸውንም ይናገራሉ። አንዳንዶቹ ከ1997 ዓ ም ጀምሮ በአካባቢው መኖራቸውን እስከ ሰባትና ከዛ ቀናት ባነሰ በተሰጠ ማስጠንቀቂያ ግን ቤታቸው እንደፈረሰባቸው ይገልጻሉ። በስልክ ያነጋገርናቸው አንድ ነዋሪ እንደሚናገሩት ለደላላ ሰላሳ ሺህ ብር ከፍለው አራት መቶ ሺህ ብር መሬት መግዛታቸውን እና በዛ ላይ ደግሞ ቤት ሰራሁበት ይላሉ። ትንሽ ቤት አለው ግን እንደዚህ ትልቅ ቤት አልተሰራበትም። ሁለት ክላስ ቤት ነበረው መጀመሪያ ያን ሁለት ክላስ ቀጥ ሰርቼ ነው አሁን ይኸው ዛሬ ፈረሰ። ምን ያህል ብር አውጥተው ሰሩ? ከአንድ ሚሊዮን በላይ ይሆናል ብሩ። ያው ሀገር የሚያውቀው ነው። ቤቱ ትልቅ ቤት ነው። ትልቅ ቤት ነው። አሁንም አዋራሽ የፈረሰው ቤት ላይ ቁጭ ብዬ ልጆቼን በትኜ በሀዘን ውስጥ ሆኜ ነው የምናገረው። ምንም የለኝም መንግስት እንዳደረገ ያድርገኝ ብዬ መንገድ ላይ ቁጭ ብያለሁ ይላሉ። ሌላው ነዋሪ ደግሞ በሰባት ሺ ብር ከአስራ ሁለት አመት በፊት የገዛሁት ቦታ ላይ ቤት ሰርቼ ነበር ይላሉ። የዚች የገባሁት በኢትዮጵያ አቆጣጥር በአስራ ዘጠኝ ዘጠና ስምንት ዓመተ ምህረት ከማን ላይ ነው የገዙት? አርሶ አደር ነበረ ያኔ አርሶ አደር ነው ምንም የከተማ ልማትም የለውም። ከእርሻ መሬታቸው ነው ይሸጡልኝ። ከእርሻ መሬቱ ላይ እሳቸው ሲሸጡሉት ህጋዊ ነው ህጋዊ አይደለም መግዛት እችላለሁ መግዛት አልችልም ብለው አላጣሩም። ገበሬዎች ናቸው ገበሬዎች ስለነበሩ ወደ ከተማ አልዞረም እና ገበሬዎች ናቸው። እኛ ከገበሬዎች ነው የገዛ ነው። የአፈር ግብራቸውን አይተን እያረሱት ያለው ከማሳቸው ነው የገዛ ነው። መሬት መግዛት ይቻላል ከገበሬ ላይ ከገበሬ ላይ። እንግዲህ ያው ገበሬዎች ስለነበሩ እኛ የቤት ችግር ስላለብን ተከራይተን የልጆች አባት ላይ ተቀራጭ ምናምን ስለሚኖር ለተገልጽ ከዛ ገዛሁ ማለት ችግራችን የምንትን ለማለት እዚህ ምን ሰሩበት እርስዎ? ከገበሬ ላይ ገዝተው ትልቅ ቤት ሰራሁበት ማለት ያው የጭቃ ቤት ነው። ስልሳ አምስት ቆርቆሮ ቤት ሰራሁበት። ግብር አለኝ፣ ከሁለት ሶስት ጀምሮ እስካሁን ድረስ እየገበርኩ ነው። ግብር አለ፣ ውሃ አለ፣ መብራት አለ። መሀንዲሶች መጥተው አይተውን ሁለት ሶስት መጥተው ከአንደኛ መጀመሪያ አለ መንገድ ላይ ነው ተብዬ ፕላኑ መንገድ ላይ ያዛል ተብሎ ከመንገድ ፕላኑን አነሱብኝ። ቤቱን አፈረሱብኝ። እንደገና ደግሞ ደግሜ ድጋሚ በሁለት አምስት ዓመተ ምህረት እንደገና ሰራሁ ወደዚህ ማለት ነው። ከመንገድ ይመጣሁ ከዛ በኋላ ውሃ አስገባን፣ መብራት አስገባን፣ መንገድ ልማት ሰራን። ይህንን ሁሉ እያደረግን ባለበት ሰዓት ነው አምስት መቶ አሁን ያፈረሱ ነዋሪዎቹ አሁን ከነ ቤተሰቦቻቸው መንገድ ላይ መውደቃቸውን ገልጸው እስከ ዛሬ ድረስ ቤት ሰርተን ቤተሰብ መስረተን ወልደን ና ከብደን ስንኖር ምንም ሳንባል አሁን ህግ ወጥ ነው በሚል እንዲፈርስ መደረጉ በአደባባይ የተፈጸመብን በደል ነው ይላሉ። አቤቱታም እንዳናቀርብ የኦሮሚያ ልዩ ኃይል ፖሊስ አብሮ በመሆን በአካባቢው ላይ እንዳንኖር አድርገው አፈረሱብን ሲሉ አቤቱታቸውን ያሰማሉ። በዚህ ጉዳይ ላይ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚዴጋ ከገበሬ ላይ መሬት መግዛት በራሱ ህግ ወጥነት ነው ሲሉ ለቪዮኤ ተናግረዋል። በየትኛው ህግ ነው ቤቶቹ እንዲፈርስ የተደረጉት ስል አነጋግሬያቸው ነበር። የሊዝ አዋጅ ህግ አለ። በፌዴራል መንግስት የወጣ በሁለት ሺህ አራት አካባቢ የወጣ ሰባታ ሚዛር ሁለት ሺ አራት የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በምደባ ነው፣ በጣም ያለው መንግስት ወስኖ ማለት ነው። ሌላው በጨረታ ነው፣ ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለት መንገድ ብቻ ነው የሚተላለፈው። ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው። እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው። ዋናው አላማው የሊዝ ስርአት በተለይ የኦሮሚያ ብዙም አልሄደበትም። ከስድስት መቶ አርባ ዘጠኝ ከተሞች ወደ አርባ የሆኑ ናቸው ወደ ሊዝ ስርዓት የገቡት። ሊዝ ስርዓት ውስጥ የገቡ ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም፣ ግን ሌሎቹ ክልሎች ብዙ ሄደውበታል። ትግራይ ክልል ብዙ ሄደውበታል። አማራ ክልልም የተወሰነ ሄደዋል። ህገወጥ ግንባታ ግን ሁሉም ቦታ እያስቸገረ ያለው እንትን ነው። ያው ዞሮ ዞሮ የለገጣፎ ያልሹ ደግሞ አብዛኛው ገደላማ አካባቢ ነው እየተገነባለው ወንዝ ዳር ነው እየተገነባ ያለው ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንደም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት አዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለ። ስለዚህ ይሄንን ወደ መስመር ማስያዝ በህጉ መሰረት፣ በሊዝ ህግ መሰረት፣ የፌዴራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህገ በላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል። ቡራዩ ላይም ብዙ ቤቶች ፈርሰዋል። ሰበታ ላይም ተመሳሳይ ከእሑድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ ስድስት መቶ አስራ አንድ ቤቶች ፈርሰዋል። እንደው ፎቅ ጭምር ማለት ነው። የለገጣፎ ብቻ ለምን ፒክ ተደርጎ እንደ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም። እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል። ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርስዎም እንደጠቀሱት፣ ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገ ወጥ አሰራር በተለይ ከመሬት ጋር በተያያዘ በህገ ወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ከአርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ፣ መብራት ሲያስገቡ፣ ውሃ ሲያስገቡ፣ የከተማው አስተዳደር እዛው በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ12 ዓመት ከ15 ዓመት በላይ እያየው የተሰራ ነገር ነው እና ይሄ ነገር ህገ ወጥ ነው ተብሎ ሲመጣ፣ ሰዎቹ ላይ እርምጃ ሲወሰድ፣ በመንግስት በኩል የተሰራው ጥፋት በምንድን ነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን፣ ገንዘባቸውን አፍስሰዋል እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው? የመንግስቱ ጥፋት ያቄስ ልክ ነው። ስለዚህ ችግር ዋናው መንስኤ እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይሄ ግልጽ ነው። ይሄ ማለትም ማለት ነው። አስቀድመው ግብንቅ ማድረጉ ይቀል ነበር ይሻላልን? እሱ ነው የምንመረጠው። ህግ ሲወጣም ለመከልከል ነው፣ ወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምን እያደረጋችሁ ያልሽው? አንደኛ በተለይ ሁለት ሺ ስድስት ሁለት ሺ ስድስት ሁለት ሺ ሰባት አካባቢ ነው በአብዛኛው የተገነባው፣ እኛ ዳታ አለ። በአብዛኛው የነበረው መዋቅርም ደካማ በመሆኑ አንዳንዴ ደግሞ እዛ ውስጥ ወጥ ግንባታ ውስጥ የሚሳተፉ ሰዎችም አሉ። የምንም ለይተን አለን እርምጃም መወሰንበት ኤሪያዎች አሉ። አንዳንዴ ደግሞ መሀንዲሶቹም ፎግ ስታይል የሚባል የማስቀት ያላቸው የሆነ ቦታ ይሰጡና ከዚያ ሲያንፋ አድርጎ እንደ እንቁራሪት ዘለው ሌላ ቦታ ይሰጣሉ። ይቺ መሀል ላይ ያለች ደግሞ ለህገወጥ የምትዳረግ መሬት ሆና አገኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መንድሶችን የታሰሩበት አለ። ዘላሎችንም አንዳንድ ከተሞች ላይ የተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል። ለምን እዚህ ገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የሊዝ ህግ ሰባት ሀያ አንድ ግባር ሁለት ሺ አራቱ ምንለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከአምስት አመት እስከ ሰባት አመት ያፈርድበታል የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው ከሁለቱ መንገዶች በምደባ ና ከጫረታ ና ከምደባ ውጭ የገነቡ ሰዎች ደግሞ ከሰባት አመት እስከ አስራ አምስት አመት ጥንት ስርአት ለሚጠብቃቸው ይደነግዛል። ግን ወደዛ ህገወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም ግን ዝም ብ ተብለው ንብረታችሁን አንሱ ነው የሚባል እንጂ እንግዲህ አሁን እርሶም እንዳሉት የቤቶች ችግር አለ። ህጉንም አስቀምጠዋል። እንደዚህ አይነት ቤት የሚሰሩ ሰዎች አብዛኞቹ ለፍቶ አዳሪ የሚባሉ አይነት ሰዎች ናቸው። ጥረው ተጋግረው አንዳንዶቹ እንደሚሰጡት ግማሾቹ አረብ ሀገር እዚህም ሀገር እንደዚህ የተለያየ ነገር ለፍተው ሲሰሩ እንደነበረ ይናገራሉ እና እነሱ ናቸው ቤታቸው የፈረሰባቸው። አሁን መንግስት እንግዲህ እንደ መንግስትነቱ ፈርሷል ቤቱ ህገወጥ ነው ተብለው አሁን ዞር በሉ ነው የሚባሉት። እንዴት ነው እነዚህን ሰዎች መንግስት የሚያያቸው? እንዴት ነው የምታዋቸው? ምን ነው ቀጣይ ጣቸው? መጀመሪያውኑ ሰው ህገወጥ ውስጥ ሲሳተፍ የሚከተለው መሆኑን ያው የሊዝ አዋጁ ህጉ በግልጽ ቋንቋ ሰባት አንድ ያልኩሽ ሰላሳ አራተኛው አንቀጽ ላይ በግልጽ ቋንቋ እስር ነው የሚጠበቃቸው ይላል። ከሰባት አመት እስከ አስራ አምስት አመት ጽኑ ስራት ይላል። ወደ መቀጮ ደግሞ የሚቀርበት ከሆነ ሁለት መቶ ሺህ ያስቀጣል። እንግዲህ ህጉን ጠበቃ ያደረግ ነው። በአስር ነው ህግ ነው እንግዲህ። ግን እሱን አላልነውም እኛ አንዴ ሰው እያወቅን ሀብቱን አስሷል ቢያንስ ሀብቱን ወስደው ከላይ ያለውን ሽጠው ቤት ተከራይቶ እንዲወጣ ያው ሰብአዊነትም ስላለ ግን ህጉን መፍራት ነበረብን መጀመሪያ። ዶክተር ሚልኬሳ እንደሚሉት የኦሮሚያ ክልል እርምጃ የወሰደው ህገ ወጥ የሆነውን አሰራር ወደ ህጋዊነት ለማስገባት ለንግድ የተያዙትን ቦታዎች ለንግድ በመስጠት የኢኮኖሚ ተጠቃሚነትን ለማስፋት እንደዚሁም ደግሞ ለአረንጓዴ ወይም ለመናፈሻ ስፍራ ተብለው የተያዙትን ለመናፈሻ ስፍራ ለማድረግ ሰዎች ለመኖሪያ ቤት ቤት ከፈለጉ ግን ህጋዊ አሰራርን ተከትለው በዛ መንገድ መሄድ እንደሚችሉ ገልጸዋል። በሌላ በኩል በአንድ ወይም በተወሰኑ ብሄሮች ላይ ብቻ የተወሰደ እርምጃ ነው ተብሎ የሚጠቀሰው ትክክል እንዳልሆነ ገልጸው፣ በአጠቃላይ በተሰራው ጥናት መሰረት ህገወጥ ነው ናቸው ተብሎ የተቀመጡት ቤቶች በሙሉ መፍረሳቸውን አረጋግጠዋል። ጽዮን ግርማ ለዘገባዋ እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንሸጋግር ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሜክሲኮና በሀገራቸው ድንበር ላይ የግንብ አጥር ለማቆም በሚል ያወጁትን የአስቸኳይ ጊዜ ሁኔታ ለማሳገድ በፍርድ ቤት ክስ በመሰረቱ 16 ግዛቶች ላይ ውግዘት አሰምተዋል። የፕሬዝደንቱ እርምጃ ህገ ወጥና ህገ መንግስቱንም የጣሰ ነው የሚሉት የግዛቶቹ አቃቢያን ህግ ውሳኔ እስኪሰጥም ፕሬዝደንቱ የድንበሩን አጥር ጉዳይ ማንቀሳቀስ እንዳይችሉ ትዕዛዝ በችሎት እንዲሰጥላቸው ጠይቀዋል። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችው ዘገባ አለ። ትዝታ በላቸው ይዘዋለች። በሺዎች የሚቆጠሩ ከማዕከላዊ አሜሪካ ሀገሮች የተነሱ ፍልሰተኞች ዩናይትድ ስቴትስና ሜክሲኮ በሚዋሰኑባቸው ኬላዎች ላይ የጥገኝነት ጥያቄ እያቀረቡ ባሉበት በያዝነው የአውሮፓ ወር መጀመሪያ አካባቢ የወሰን ጥበቃ ቃፊሮች አንዳንድ የልምምድ እንቅስቃሴዎችን ሲያደርጉ ታይተዋል። የፍልሰተኞቹን በበዛ ቁጥር ወደ ዩናይትድ ስቴትስ መጠጋት ወረራ ሲሉ ጠርተውታል ፕሬዝደንቱ አያይዘውም ያወጡትን የአስቸኳይ ጊዜ አዋጅ የተቃወሙ 16ት የዩናይትድ ስቴትስ ግዛቶች በሕግ ፊት ክስ መስርተዋል ከግዛቶቹ አቃቢያን ሕግ መካከል ቡድኑን የሚመሩት የካሊፎርኒያው ጠቅላይ አቃቤ ሕግ ሃቪየር ቤሴራ ይገኙበታል ፕሬዝደንቱ በቂ ምክንያት ሳይኖራቸው 240 ዓመታት ዕድሜ ያስቆጠረውን የዲሞክራሲ ባህል ቸል ብለው በዘፈቀደ አሰራሮቹ ከታለሙበት ዓላማ ውጪ የመጠቀም ሥልጣን የላቸውም። ፕሬዝደንት ትራምፕ የአስቸኳይ ጊዜ ሁኔታውን ባለፈው ሳምንት ያወጁት የጠየቁትን የአምስት ነጥብ ሰባት ቢሊዮን ዶላር የአጥር ማቆሚያ ወጪ ጥያቄ የተወካዮች ምክር ቤት ውድቅ ካደረገባቸው በኋላ ነው። ፕሬዝደንቱ ትላንት በትዊተር ባሰራጩት መልእክት በከሰሷቸው ግዛቶች ላይ የቁጣ ቃላት አውርደው ለክሱ ዴሞክራቶችን ተጠያቂ አድርገዋል። ያን ለማድረግ ሙሉ መብት አለን። ብሔራዊ ደህንነት ለመደንገግም ፍጹም መብት አለኝ። ጠንካራ ድንበር ያስፈልገናል። ክሱ የያዘው ማመልከቻ ጉዳዩ በሕግ እየታየ በሚቆይበት ጊዜ ውስጥ ፕሬዝደንቱ ያሰቡትን አጥር የማቆም እንቅስቃሴ እንዳይጀምሩ እንዲታገድም የሚጠይቅ ነው። የብሩኪንግስ ተቋም ባልደረባ ስካት አንደርሰን ለቪኦኤ በሰጡት ትንታኔ የመሬት ይዞታ የውጭ ጉዳዮችን አንስተዋል። መንግስት በፈቃዱ የግለሰቦችን ይዞታ በመተላለፍ አጥር ቢያጥር፣ አሊያም ገንዘባቸውን ወስዶ ለተቋራጭ ሥራ ወይም ለግንባታ መሣሪያዎች ክፍያ ቢፈጽምበት ይሄ የኋላ ኋላ ብዙ መዘዝ የሚያስከትል አይመለስ የፈተናም ደቃይ ነው። በመሆኑም በእኔ ግምት በጉዳዩ ከሳሽ ሆነው የሚቀርቡ ወገኖች መንግሥት ጉዳዩ ሁነኛ የሕግ ልባት እስኪያገኝ ድረስ አጥር ለማጠር የያዘውን እቅድ እንዲገታ የሚያስገድድ በቂ መከራከሪያ የሚኖራቸው ይመስለኛል። በፕሬዝደንቱ የአስቸኳይ ጊዜ አዋጅ ላይ የአደባባይ ተቃውሞች እየተነሱ ናቸው። በችሎት ፊት እየተመሰረቱ ያሉ ክሶችም እየሰፉ ሲሆን ለትርፍ ያልቆሙ ድርጅቶችም እንደ ግዛቶቹ ሁሉ የራሳቸውን ዶሴ በተናጠል ከፍተዋል። ይህ የሕግ ሂደት የተወሳሰበ ሊሆን እንደሚችል የጆርጅ ዋሽንግተን ዩኒቨርሲቲ የሕግ ባለሙያ ፖል ሺፍ በርመን ይናገራሉ ብሔራዊ የአስቸኳይ ጊዜ ድንጋጌ መቼ ና እንደ ምን ባሉ ሁኔታዎች ሊደነገግ ይችላል፣ አሊያም ብሔራዊ የአስቸኳይ ጊዜ ድንጋጌ ማውጣት የሚያስችሉ ምን አይነት ሁኔታዎች ናቸው የሚሉትን ዝርዝሮች አስመልክቶ ሁነኛ መመዘኛ የለም። ስለሆነም የፍትሕ ሥርዓቱ የሚያስቀምጠው ግልጽ ትርጓሜ ያለው መለኪያ የለም ማለት ይቻላል። እንደ እውነቱ ከሆነ ይሄ በመሠረቱ በድንጋጌዎቹ በራሳቸው የሚታይ ችግር ነው። ውዝግቡና እሰጣ ገባው ሙሉ መፍትሄ እስኪያገኝ ወራትና ዓመታትም ሊፈጅ እንደሚችል የብሩኪንግስ ኢንስቲቱቱ ስካት አንደርሰን ጠቁመዋል። ይህን በመሰለ ሁኔታ አዲስ የሚሰየም ምክር ቤት አሊያም አዲስ የሚመረጥ ፕሬዚዳንት ይህን አጀንዳ ተፈጻሚ ለማድረግ በቁርጠኝነት የሚነሳሳበት እድል የጠበበ ሊሆን ይችላል። የዩናይትድ ስቴትስ ምክር ቤት ፕሬዚዳንቱ አስፈጽምባቸዋለሁ የሚላቸውን የማስፈጸሚያ ስልጣኖቹን በእጅጉ የሚገድብ አዝማሚያም ሊከተል ይችላል። ይህ በእንዲህ እንዳለም በምክር ቤቱ የዲሞክራቲክ ፓርቲ አባላት የፕሬዝደንቱን የአስቸኳይ ጊዜ አዋጅ በመቃወም ክስ ሊያቀርቡ ይችላሉ። ይህም ትራምፕ የድንበር አጥር ለማቆም ለያዙት እቅድ ተጨማሪ ፈተና ሊሆን ይችላል ተብሏል። በ22 በ25 እና በ31 ሜትር ባንድ ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን በፌስቡክ ላይቭ በቀጥታም ተከታተሉ። እያስተናገድናችሁ ያለ ነው ሰሎሞን አባተና። ቆንጅታዬ ቆንጅታዬ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻን አይደን ኡትኮ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የዜናና የመጽሔት ትንታኔ ክፍለ ጊዜያችን ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ ስድስት ደቂቃ ነው። ወደ ተከታዩ እናልፋለን። ባህልና ህብረተሰብ ኢትዮጵያና ኤርትራን በተመለከተ ከአሁን ወዲያ ዜማችን ቅዳሴያችንና መዝሙራችን ሰላም ነው ብለዋል። ሰሞኑን ሐዋሳ ከተማ ውስጥ የተገኙ የኤርትራ ባህል ቡድን አባላት የሐዋሳ ከተማ ነዋሪዎች የባህል ቡድኑ ሐዋሳ በመገኘቱ መደሰታቸውን ገልጸዋል። ባለፈው ሰኞ ለእንግዶቹ ከቢሻን ጉራቻ ከተማ ጀምሮ ደማቅ አቀባበል የተደረገ ሲሆን በሲዳማ ባህል አዳራሽ የክልሉ የሥራ ኃላፊዎች በተገኙበት የሙዚቃ ዝግጅት ቀርቧል። ቡድኑ የሐዋሳን የኢንዱስትሪ ፓርክም ጎብኝቷል። ዮናታን ዘብዲዎስ ዝርዝሩን ይዟል። ባህልና የኪነ ጥበብ ቡድን ወደ አዋሳ ስመጣም ደማቅ አቀባበር ተደርጎላቸዋል። ዛሬ ደግሞ በአዋሳ ከተማ የሚኖሩ ኤርትራውያን፣ የአዋሳ ከተማ ነዋሪዎች፣ የመንግስት ስራ ኃላፊዎችና ና ተጋባዥ እንግዶች በታደሙበት የሁለቱን ሀገራት የሰላም ግንኙነት የሚያጠናክር የሙዚቃ ቅንብር ቀርቧል። በዚህ ወቅት የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄሌን ደበበ እንዳሉት የኤርትራ የባህል ቡድን ወደ ክልሉ ከተማ ሀዋሳ ድረስ በመምጣት ሰላምን ለመስበክ ያደረጉትን ጥረት አድንቀዋል። ህዝቦች ስናፍቁትና በተስፋ ስጠባበቁት የነበረው ግንኙነት ተጠናክሮ መቀጠሉን ተናግሯል። የኢኮኖሚና የህዝብ ትስስር ለማጠናከር በመንግስት እየተሰራ መሆኑን ገልጸውም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ለሁለቱ ሀገራት ሰላማዊ ግንኙነት መጀመር ላበረኩት አስተዋጽኦም በኤርትራ የባህል ቡድንና በሀዋሳ ከተማ በሚኖሩ ኤርትራውያን ፊት አድናቆታቸውን ገልጸዋል። የጥንታዊ ባህል የሚያሳዩ ባህላዊና ዘመናዊ የሙዚቃዎችን በማዘጋጀት በኢትዮጵያና በኤርትራ ህዝቦች መካከል የቆየውን ዘመን የማይሽረውን የወዳጅነትና ፍቅራችሁን ልታካፍሉን በመካከላችን የተገኛችሁ የኪነ ጥበብ ባለሙያዎች፣ የኤርትራ የባህል አምባሳደሮች እንኳን ደህና መጣችሁ በማለት ያለኝን አክብሮትና አድናቆት ልገልጽላችሁ እወዳለሁ። የኪነ ጥበቡ ዝግጅት የኤርትራን ድንቅ ባህልና ተሞክሮ የምንወስድበት ከመሆኑም በላይ የኤርትራና የኢትዮጵያ ግንኙነት ለማጠናከር የተጀመረውን ተልእኮ ዳር ለማድረስ የመጀመሪያ ደረጃ መሆኑን ተናግረው በተመሳሳይ ሁኔታ ኢትዮጵያ ፐብሊክ ዲፕሎማሲ ወደ ኤርትራ በሚትለክበት ወቅት የክልሉ መንግስት የክልሉን ቱባ ባህል ለኤርትራውያን ወንድሞችና እህቶች ለማስተዋወቅ ዝግጁ መሆኑን ገልጸዋል። የባህል ቡድን መሪ አቶ ሚካኤል ተፈሪም ኢትዮጵያና ኤርትራ በመካከላቸው የነበረውን ቁርሾ ሽረው ሰላም አውርደዋል ብሏል። ከአሁን ወዲያ ግጥማችን ሰላም ነው። ዜማችን ሰላም ነው፣ ቅዳሴያችን ሰላም ነው፣ መንዙማችን ሰላም ነው። ሰላም ከዚህ መስመር የሚገታን ኃይል ከቶ አይኖርም። የባህል ቡድኑ በሐዋሳ በባህር ዳርና በአዳማ ከተማ ነበራቸው ቆይታ እጅግ መልካም መሆኑን ተናግሯል። የህዝብ ፍቅርና አቀባበልም ሰናይ መሆኑን ገልጿል። የቡድን መሪው የኤርትራ ህዝብ ሰላምታንም ለአዋሳ ከተማ ነዋሪዎችና በሐዋሳ ከተማ ለሚኖሩ ኤርትራውያን አቅርበዋል። ሰላም፣ ሰላም፣ ሰላም! የሐዋሳ ከተማ ነዋሪዎች፣ እንዲሁም በሐዋሳና በአካባቢዋ የምትኖሩ ኤርትራውያን፣ መላው የክልሉ ህዝብም ከዚህ መድረክ ሰላምታችን በያለበት ይድረሰው። በዚህ አጋጣሚ የኤርትራ ህዝብ ለእናንተ የላከውን የወዳጅነት ሰላምታና የመልካም ምኞት ተቀበሉ ነው። በሁለቱ ሀገራት መካከል የተጀመረውን ሰላምና ወዳጅነት ወደ ላቀ ደረጃ ለማድረስና የህዝብ ለህዝብ ትስስር ለማሳደግ ክነ ጥበብና የክነ ጥበብ ባለሙያዎች ትልቅ ኃላፊነት እንዳለባቸውም ተናግረዋል። በኤርትራና በኢትዮጵያ መካከል ያጠላው የጦርነትና የመራራቅ ጨለማ ተገፎ በምትኩ የሰላም የወዳጅነት የመልካም ግንኙነት፣ የጋራ ብልጽግናና ብሩህ መጻኢ ብርሃን ደምቆ በመታየት ላይ ነው። የኤርትራ የባህል ቡድን ከብዙ ዓመታት በኋላ ወደ ኢትዮጵያ መጥቶ ዛሬ በሐዋሳ ከተማ በመካከላችሁ መገኘቱ ይህንን በሁለቱ ሀገሮችና ህዝቦች መካከል የተፈጠረውን አዲስ ምዕራፍ የሚያበስር ነውና የምስራች እንኳን ደስ አላችሁ፣ እንኳን ደስ አለን። የሐዋሳ ከተማ ነዋሪ የሆኑት ዋና ኮንስታብል ገነት ከፍነም ሰላም ከወረደ በኋላ አስመራ ድርሰው ቤተሰባቸው መጠየቃቸውን ተናግረው የባህል ቡድኑ እሳቸው ወደሚኖሩበት ሐዋሳ ከተማ ድረስ በመምጣታቸው ደስተኛ መሆናቸውን ገልጿል። ከባህል ቡድኑ ጋር በሀሴት ተሞልቶ በትግርኛ ሲደንሱ አምሽተዋል። ዋና ኮንስታብል ገነት ከፈነም በጣም ነደሳ ይ ደስ ብሎ አሁን እንደሱም ሰላም ያልኳቸው ነበር ሀገራችን ሰላም። ሌላ የከተማ ነዋሪም አቶ ማርቆስ ቱል በበኩላቸው በሁለቱ ሀገራት መካከል ሰላም ተፈጥሮ የህዝብ ለህዝብ ግንኙነት መጀመሩ ለዓለም ምሳሌ ያደርገናል ብለዋል። እኛ በህይወት ኖረን ይህን በመስማታችን ይህን በማግኘታችን ከልብ ከልብ መነጨ ደስታ ይሰማናል። ህዝባችን ሁለቱም ህዝብ ወንድማማቾች እና እህትማማቾች የነበሩ በክፉ አጋጣሚ የተለያዩ አንድ አገር የነበሩ ተለያይተው የኖሩ አሁን አንድ ሲሆኑ ከዚህ የበለጠ ደስታ ትልቅ ነገር ነው። ለሌሎችም ምሳሌ የሚሆን የለም። የአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሀዋሳም። በመቀጠል የሚቀርበው ዝግጅት የተፈጥሮ አካባቢ ሳይንስና ህይወት ይሆናል። አዘጋጅና አቅራቢው ሶሎሞን አባተ ነው። ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሰራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስ እና ፈጣን የውክልና አሰጣጥ አገልግሎት ካለፈው ሳምንት አንስቶ ስራ ላይ አውሏል። ይህ በኢንተርኔት ላይ የተመሠረተ የውክልና አሰጣጥ ቀድሞ ከአንድ ወር ተኩል በላይ ይፈጅ የነበረውን አገልግሎት ወደ ሁለት ቀናት ያወረደና ክፍያውንም ዝቅ ያደረገ የወካይን በአካል መገኘትና የሁለቱን የወካይና የተወካይን መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምፅ ገልጸዋል። ውክልና ሰጪዎች ወደ ኢትዮጵያ ኤምባሲ ዌብሳይት ኢትዮፒያን ኤምባሲ ዶት ኦአርጂ ገብተው ማመልከቻውን መሙላት እንደሚችሉ፣ የራሳቸውን የውክልና መስጫ መልእክት በተቀመጠው መሠረት ከእጅ ስልካቸው በቪዲዮና በድምፅ በመቅረጽ የሚጠየቁ ሰነዶችን ፎቶ አንስተው ማስገባት እንደሚኖርባቸው አቶ ኬብሮን ባለፈው ክፍል ውስጥ አብራርተዋል። ለመሆኑ አመልካቾች በኢንተርኔት የሚያስገቡት መረጃ ደህንነትና ጥበቃ ጉዳይስ? አቶ ኬብሮን ይመልሳሉ። እሱ በጣም ትልቅዬ እና ዋናው ኃላፊነታችን ነው። ይህንን ስራ ስንሰራ በአሜሪካን ሀገር ስታንዳርድ ኔትስ ጋይድላይንስ የሚባል አለ። የአሜሪካ መንግስት ውስጥ ሲሰራ እንደዚህ አይነት የቴክኖሎጂ ስራዎች እነሱን ስታንዳርድ ተጠብቆ የተሰራ ስራ ነው ማለት አፕሊኬሽኑ ከመቀበላችን እስከ መንግስት እጅ እስከሚደርስ ድረስ ኢንክሪፕትድ በሆነ ዘዴ ነው ለመንግስት የሚደርሰው። ኢንክሪፕትድ የሆነ ማለት ዝግ ነው ማለት ነው። አዎ፣ ማለት ያልተዘረዘረ ሆኖ የተቆለፈ ሆኖ ማለት ነው። ያልተዘረዘረ ሆኖ መንግስት እጅ ላይ ሲደርስ ብቻ ነው የሚከፈተው። ከዛም አልፎ ደግሞ ያንን ዴታ ሲቀመጥ አንደኛ ነገር ማወቅ ያለበት የኢትዮጵያ ሕዝብ ይሄኛው ዴታ የእኛ አይደለም፣ የቪዲቸር አይደለም፣ የኢትዮጵያ ውጭ ጉዳይ ንብረት ነው። ኤቪደንሱም የሚቀመጠው በውጭ ጉዳይ ስር ነው። ስለዚህ ባለቤትነቱ የነዚህ ኢንፎርሜሽን የኢትዮጵያ መንግስት ነው። ሁለተኛ ነገር እኛ ቪዲቸር ኮርፖሬሽን በእኛ ስር ነው የሚያልፈው። መንግስት ከደረሰው በኋላ መንግስት ነው ስቶር የሚያደርገው ይሄንን ዶክመንት፣ ማለት ለሬከርድ እንዲሆን ማለት ነው። ሁለተኛ ነገር ደግሞ ያ ኢንፎርሜሽን ፒዲኤፍ ውስጥ ነው የሚያሳልፈው። ማለት አንዴ መንግስት ከደረሰው በኋላ ፒዲኤፍ ውስጥ ታሽጎ አንድ ላይ ሆኖ አንድ ፒዲኤፍ ውስጥ መንግስት ዴታቤዝ ውስጥ ነው የሚቀመጠው። ያም ለሬከርድ ነው፣ ሰውየው ውክልና እንደሰጠ የሚረጋገጠው። ሁለተኛ ሲስተም ውስጥ ራሱ ሌላ ሰው ሊጠቀመው አይችልም፣ ቢኮዝ ሰውየው በቪዲዮ ሄዶ የግዴታ እኔ በዚህ ሰነድ ተስማምቼ ለዚህ ሰው ውክልና ካልሰጣት አይዲያችሁ ቢኖረኝም ባይኖረኝም ምንም ልዩነት አይፈጥርም። ያቺ ቪዲዮ ክሪቲካል ናት። ያቺ ቪዲዮ ካል ገባች ለሴኪሪቲ ውክልናውን አናጠቀውም ማለት ነው። በኤምባሲው ደረጃ አቶ ኬብሮን እንደዚህ አይነት አሰራር በዓለም ደረጃ ነው የምለው የተጀመረባቸው ወይም በልምድ ደረጃ የተወሰደባቸው ቦታዎች አሉ? ይሄ አክቹዋሊ ኢንትረስቲንግ የሚያደርገው ይሄን ነገር ስትጀምር ኢትዮጵያ በዓለም ላይ በሀያ አራት ሰዓት ውስጥ ፕሮሰስ እያረገች ያለች አገር አንደኛ ናት። እዚህ አሜሪካም አንድ አስር ቀን ይፈጃል፣ ዩሮፕም እንደዛው ነው። ስለዚህ ኢትዮጵያ ይሄን ነገር ሊድ እያረገች ያለች የመጀመሪያዋ ነች ማለት ነው። የመጀመሪያዋ ቴክኖሎጂ አዳፕሽን አርጋ በውጭ ጉዳይ ማለት በሌላ ቦታ ይሰራል። በካውንስለር አፌር ደረጃ ላይ ግን ይሄ ስራ ኢትዮጵያ የመጀመሪያዋ ናት። ይሄንን ስራ ስንጀምር አሁን ከብዙ አፍሪካን ሀገሮች ስልክ እየደረሰን ነው። ይሄ ነገር ለእኛም ይምጣለን እያሉ ነው። ስለዚህ ይሄንን ነገር ኢትዮጵያ እየመራች ነው እና ደስ የሚለው ኢትዮጵያ እዚህ ሀገር ራሱ አሪያቸው መሰራቸው አሜሪካ ውስጥ አይአርስ የሚባለው የሀገር ውስጥ ገቢ የሚባለው እነሱም ኢትዮጵያ ኤምባሲ ሄደን መመልከት እንፈልጋለን፣ ይሄ እኛም ለእኛም እንፈልጋለን እያሉ ሪቨርስ የሆነ ሰዓት እየተፈጠረ ነው። ስለዚህ በዛ ደስተኛ ነን። እንግዲህ እንደዚህ ከሆነ አቶ ብሮን የመጀመሪያ መሆን ከባድ ነው። ብዙ ጊዜ በሁለት መንገድ ከባድ ነው። አንደኛ አስተሳሰቡን ማስረጽ እና ሰዎች ጋር እንዲደርስ እንዲገነዘቡ፣ እምነት እንዲኖራቸው ማድረግ አንድ ከባድ ኃላፊነት ነው። የደረሰባችሁ መስተጓጎል ወይም ደግሞ ይህንን ለውጥ ላለመቀበል ግፊት ነበረ? አንድ ነገር ሙሉ በሙሉ ሲቀየር ሰው፣ በተለይ መንግስት በቀላሉ አይቀበልም። አሁን እኔ ይህን ነገር ለማስቀየር አስራ ሰባቴ ወደ ዋሽንግተን ዲሲ በርሬአለሁ ስድስት ሰዓት በረራ ነው። ወደ ኢትዮጵያ ደግሞ አንድ አራቴ በርሬያለሁ። ከዛም አልፎ ደግሞ አንድን ሰው ለሀያ አመት ለሰላሳ አመት የለመደውን ነገር በአንዴ ሞደርን ስታደርግበት ለመቀበል ራሱ ያለው ትንሽ ግፊት አለ። ግን አንዴ እያዩት ሲመጡ ስራውንም እያዩት ሲመጡ ይሄ እኮ የእኛን ስራ ቀለለልን እንጂ የተሻለ ማስተማመኛ የሆነ ኤቪደንስ ይዞ የእኛን ስራ በጣም አቀለለልን ብሎ አሁን እየተቀየረ መጣ። ግን ከመጀመሩ በፊት በአይናቸው ስራውን ከማየታቸው በፊት ብዙ ሬዚስተንስ ነበረ። አሁን ግን እያዩት ስራውን እንዴት እንደሚቀል ቴክኖሎጂ ማለት ስራ ማቅለል ነው። ስራው ሶ ስራውን ስናቀል እያዩ ሲሄዱ አክሰፕታቢሊቲ እየመጣ ነው። ይሄንን ስል ባይ ደ ዌይ ከካውንስለር አፌር ነው እንጂ አዲስ የሆነው ማለት ኢትዮጵያ ኤምባሲ ውስጥ ነው እንጂ አዲስ የሆነው ይሄ ስራ ሌላ ኢንዱስትሪ ውስጥ እየተሰራ ነው። በኢ ሲግኔቸር ላው ማለት ነው። ሪል ስቴት ውስጥ ብትገቡ አለ አሁን ኤሌክትሮኒክ ሲግኔቸር ወይም ፊርማዎች አሉ። በየቦታው እየተፈጸመ ነው በኤምባሲ ሲ ደረጃ አንደኛ ነገር ውክልናን ማረጋገጥ በጣም ከባድ ነው፣ ቢሮክራሲ ለማለፍ ቢካዝ ውጭ ጉዳይ ሚኒስተር እራሱ ያለው ቢሮክራሲ ከበድ ያለ ነው። እና ያንን ቢሮክራሲ አልፎ እዚህ የደረሰ ፕሮዳክት በውጭ ጉዳይ ደረጃ፣ በኤምባሲ ደረጃ ይሄ ነው ቢድቸር ነው አሁን አንዱ ይሄ ነው። ይሄ ነው ጥያቄ ምክንያቱም እንዲህ አይነቱን የተለመደ አሰራር ማለፍ ነው ትልቁ ፈተና ቢሮክራሲውን መቋቋምና ተስፋ ለመቁረጥ ነው ትልቁ ፈተናና አንዱ ድል ለዚህ አዲስ ፈጠራ አዲስ ስራ ያንን ማሸነፍ ይመስለኛል። ሌላኛው ችግር ሊሆን የሚችለው የመሰረተ ልማት ጉዳይ ነው ወይም ኢንፍራስትራክቸር የሚባለው ነው። እናንተ ይሄንን ስራ በምትሰሩበት ጊዜ እዚህ አይዳሆ፣ ኬንተኪ እንደዚህ ያሉ አገልግሎት ፈላጊዎች በደስታ እንደሚቀበሉት ሁሉ ኢትዮጵያም ውስጥ ደሴ ያለ ወይም ሀረር ያለ ወይም ጅንካ ያለ አንድ ተጠቃሚ መጠቀም ቢፈልግ አዲስ አበባ መሄድ አለበት ወይስ የዘረጋችሁት አሰራር አለ አሁን እየሰራ ነው ያለ ነው ከውጭ ሀገር ወደ ኢትዮጵያ የሚመጣውን ውክልናዎች ነው። እሱም በኢንፍራስትራክቸር ደረጃ የተነሳ ነው። ማለት ኢትዮጵያ ውስጥ ብንሰራው ስራ ደስ ይለናል፣ ግን ኢትዮጵያ ውስጥ ያለው የኢንተርኔት ፍጥነት ቀስ ያለ ነው። ለእኛ ቴክኖሎጂ ደግሞ የሚያስፈልገን ቪዲዮ ነው አፕሎድ የምናደርገው፣ ሀይ ኳሊቲ ፎቶዎች ነው አፕሎድ የምናደርገው፣ ዶኪመንቱ ሀይ ስፒድ ነው የምንሰራው። ስለዚህ ያ ያስፈልጋል። ኢትዮጵያ ወደፊት ይህን ስራ መስራት እንፈልጋለን፣ ግን አሁን እየተሰራ ያለው ከአሜሪካ ከካናዳ፣ ከአውሮፓ፣ ከኤዥያ፣ ከሚድል ኢስት ወደ ኢትዮጵያ እንዲገባ ነው። ክቡራትና ክቡራን አድማጮች ከአቶ ኬብሮን ደጀኔ ጋር ያደረግነው ሙሉ ውይይት በፌስቡክ ገጻችንና ዌብሳይታችን ላይ ይገኛል። በሌሎች ቅንብሮችም ይዘናቸው እንመለሳለን። አመሰግናለሁኝ። ለዛሬው ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ ዛሬ ጥቁሩ አሜሪካዊ የመብቶች ተሟጋጅ ብሔረተኛና የሃይማኖት መሪ ማልኮም ኤክስ የተገደለበት ቀን ነው። 54 ዓመት ሆነው። ዝግጅታችን በዚሁ ተጠናቀቀ። በእኛ በኩል ደህና ደሩ፣ ነገ እንገናኛለን። አሁን የትግርኛ ቋንቋ ስርጭት ይቀርባል።